ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል የምትወደውን ነገር መስራት በጣም ትልቅ ነገር ነው። ያንን የምንወደውን ነገር ብር የማገኝበት መንገድ መሆኑን ማለት አልረዳውም። ሲቀጥል ደግሞ የእኛ ሀገር ኮንቴክስት አለ። በተማርክበት ስራ እንጂ ሌላ ቢዝነስ ሁልጊዜ ይከስራል፣ አያዋጣ የሚል ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድሃኒዓለም ላይ ሾፋለኝ። ስቴምፓወር የተሰኘ የዓለም አቀፍ ግብረሰናይ ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ተቋሙ ከሰሞኑ ስላዘጋጀው መርሃ ግብር በምሽቱ እነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስምዩ እመራለው ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ስቴምፓወር የተሰኘው ዓለም አቀፍ ግብረስና ድርጅት ከቪዛ ጋር በመተባበር በርካታ የስራ ፈጠራ ክህሎት ያላቸው ወጣቶች ከህልማቸው ጋር እንዲገናኙ በማገዝ ላይ ይገኛል። ባለፉት ሶስት ዓመታት ተግባራዊ ባደረጋቸው መርሃ ግብሮች ከ2600 በላይ ወጣቶች እንደየዝንባሌያቸው በተለያዩ የስራ ፈጠራ መስኮች ስልጠናና ሌሎች ድጋፎች እንዲያገኙ አስችሏል። ኬኔዲ አባተ ከሰሞኑ መርሃ ግብሩ ባዘጋጀው አንድ ዝግጅት ላይ ተገኝቷል፣ ወጣቶችንም አነጋግሯል። እንደሚቀጥለው ያቀርበዋል 我给你。<24. S 2> <laughs> በወልቂጤ ዩኒቨርሲቲ የስነ ህንፃና የከተማ ፕላን መምህርት የሆነችው ሰብለ ገረመው አሁን ላይ ፊቷን ወደ ኬክ ሙያ ዙራለች። የኬክ ሙያ የልጅነት ህልሟ መሆኑን የምትገልጸው ሰብለ በአዲስ አበባ ቦሌ አካባቢ ኬክ ቤት ከፍታ ህልሟን መኖር ከጀመረች ወራትን አስቆጥራለች። ፍላጎቷን ያውቅ ከነበረ የስራ ጓደኛዋ መረጃ አግኝታ በትምህርትና ስራ ፈጠራ ላይ የሚሰራው ስቴም ፓወር ከቪዛ ጋር በመተባበር ተግባራዊ ባደረገው የስራ ፈጠራ ፕሮጀክት ተጠቃሚ በመሆን የህልሟ ሰሞኑን ጉዞ እንደጀመረች ትገልጻለች። የምትወደውን ነገር መስራት በጣም ትልቅ ነገር ነው። ሶ ያንን የምወደውን ነገር ብር የማገኝበት መንገድ መሆኑን ማለት አልረዳውም። ሲቀጥል ደግሞ የእኛ ሀገር ኮንቴክስት አለ፣ በተማርክበት ስራ እንጂ ሌላ ቢዝነስ ሁል ጊዜ ይከስራል አያዋጣም የሚል ነገር ነው ብዙ ሰው ጋር የምታገኘውና ያንን ነገር ስቴም ላይ መጥቼ አይቼ ብዙ ሞቲቬትድ ሆኜ ከዛ በኋላ በመስራት አሁን ላይ ቦሌ መድኃኒዓለም ላይ ሾፕ አለኝ እና እየሰራውበት እገኛለሁ። አሁን ላይ ሰው በስቴምፓወር አጋዥነት የምወደውን ነገር ወደ ቢዝነስነት እንድለውጠው አድርጎኛል። አሁን ላይ ለተለያዩ ካምፓኒዎች ለምሳሌ ስቴምፓወር ያገናኙ በጣም ብዙ ካምፓኒዎች አሉ። ከዛም ውስጥ አሜሪካ ኤምባሲ አንደኛው ነው። እዛ ሪፍሬሽመንት ብዙ ጊዜ አቀርባለሁኝ ፕሮቫይድ አደርጋለሁ። በስሬ ሰባት ልጆች አሉ የሚሰሩ ስቴም ላይ ያገኙት። በጣም ደስ የሚለው ነገር ምንድን ነው ትሬን ካደረክ በኋላ አይተውህም እያንዳንዱን ስቴፕን ይከታተሉል። አንድ አመት ድረስ ኮንትራት አለ ያመከታተላቸው እኔ ነገሮችን እንዳልተው ወይም ደግሞ ሌሎች ጓደኞቼም ነገሮችን እንዳንተው ነው ያደረጉ። ከትሬኒንጉን ባሻገር በእነሱ ፕላትፎርም ላይ በተለቀቀ ግራንት ተወዳድሬ ያሸንፍ ያለኝ እና ለሱቅ የሚሆኑ በጣም ብዙ ኢኪፕመንቶችን ፋይናንሻል ሰፖርት አግኝቻለሁ። የሃርድዌር እና ሶፍትዌር የፈጠራ ስራዎችን በመስራት እውቅናን ያተረፈው ኢዘዴን ካሚል ሌላው የፕሮጀክቱ ተጠቃሚ ነው። በርካታ የሀገር ውስጥና ዓለም አቀፍ ሽልማቶችን ያሸነፈው ኢዘዴን አሁን ላይ ኤክስላብስ የተሰኘ ተቋም መስርቶ በዋናነት ድረገጾችን የማበልጸግ ስራ የሚያከናውን ሲሆን ለሌሎችም ወጣቶች የስራ እድል ፈጥሯል። ክላያንቶቻችን ከተለያዩ ቦታዎች ናቸው። ከዩኤስኤ፣ ተርኪ፣ አዘርባጃን፣ አዲስ አበባን ኢትዮጵያ በብዛት አለን። እንዲሁም ደግሞ ሳውዲ ዱባይም በብዛት ክላያንቶች አሉን። የምንሰጠው ሰርቪስ በብዛት እነዚህ በተለይ የውጭዎቹ የሚጠቀሙት የዌብሳይትና የሞባይል አፕሊኬሽን ዲቨሎፕመንት ሰርቪሳችን ነው። እስካሁን ድረስ በድርጅታችን ከሰባ በላይ ድረገጾች ዌብሳይቶች ዴቨሎፕ ማድረግ ችለናል ከ12 በላይ የሞባይል ዘርፎች ዴቨሎፕ አድርገን ፕሌስቶር ላይ ፐብሊሽ አድርገናል። እንዲሁም 16 ሀገር ውስጥ ላሉ ድርጅቶች ኢንተርናሊ ኦፕሬት የሚያደርጉባቸው ሲስተሞች መዘርጋት ችለናል። በሄክስ ላብስ ውስጥ በቋሚነት ፕሮጀክት እየወሰዱ የሚሰሩ 12 ሰዎች መቅጠር ችለናል ማለት ነው። እኔንም ጨምሮ አስራ ሶስት ሰዎች የስራ እድል አግኝተዋል በድርጅታችን ውስጥ። ስቴም ፓወር ጋር በጣም በቅርበት እንሰራለን። ኦልሞስት አምስት አመት ይሆናል ከስቴም ሴንተሮች ጋር ግንኙነት ያለ ኢዘዲንም ይሁን ሰብለ መስመር የያዙላቸው የፈጠራ ስራዎቻቸውን ማሳደግና ለብዙዎች የስራ እድል እየፈጠሩ የመቀጠል እቅድ አላቸው። ልክ እንደ እነርሱ ሁሉ በስቴምፓወርና የቪዛ ፕሮጀክት ስልጠናና የተለያዩ ድጋፎችን አግኝተው በግልና በቡድን የፈጠራ ስራዎቻቸውን ወደ ቢዝነስ ከቀየሩ ወጣቶች መካከል 16 የሚሆኑት በፕሮጀክቱ የሶስት ዓመት ማጠቃለያ ላይ ስራዎቻቸውን ለእይታ አቅርበዋል። ለስያሜው መነሻ በሆኑት በሳይንስ ቴክኖሎጂ ኢንጂነሪንግ እና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ስቴም ፓወር ዓለም አቀፍ መንግስታዊ ያልሆነ ድርጅት የወጣቶች ስራ ፈጠራ ላይ እንዲያተኩር መነሻ የሆነው በዩኒቨርሲቲዎች ያሉት የስቴም ላቦራቶሪ ማዕከላት ውስጥ የሚበለጽጉ የፈጠራ ስራዎች እንደሆኑ የድርጅቱ የፕሮጀክት ማናጀር አቤል ተፈራ ይገልጻሉ። እነዚህ ስቴም ሴንተሮቻችን ላይ የሚመጡ ልጆች የሆነ የፈጠራ ሀሳብ ይኖራቸዋል። ያን የፈጠራ ሀሳብ ወደ ፕሮቶታይፕ ይቀይሩታል። ያን ፕሮቶታይፕ በቃ እዛው ሼልፍ ላይ ነው የሚቀመጠው። ወደ ቢዝነስ ወይም ወደ ማርኬት አይገባም። ይሄንን ጋፕ ላለፉት 14 ዓመታት በሰራ ነው ጥናት ስላየን ለምንድን ነው በቃ እዛ ጋር የሚሰሩ የፈጠራ ስራዎችን ወደ ማርኬት የማናወጣው ብለን ባቀድ ነው መሰረት ከቪዛ ኢንተርናሽናል ፔመንት ኦፕሬተር ነው። ቪዛ እንደምታውቀው የዩኤስ ቤዝድ ካምፕኒ ነው። ከእነሱ ጋር በመተባበር የሶስት ዓመት የአንተርፕርነርሽፕ ኤንድ ፋይናንሽል ኤጁኬሽን ፕሮጀክት ቀርጸን ወደ 260 የሚጠጉ ወጣቶችን በማሰልጠን ባቀድ ነው መሰረት ማሳካት ችለናል። ለሰልጣኞቹ ስለሚደረገው ተጨማሪ ድጋፍና ክትትልም አብራርተዋል በሶስት ዓመት ሁለት ሺህ ስድስት መቶ ማሰልጠን ማለት ዝም ብሎ የአንድ ቀን ስልጠና አይደለም። አንድ ሰው እኛ ጋር ከመጣ በትንሹ አንድ ዓመት ከኛ ጋር ይቆያል። ቢዝነሳቸው በሁለት እግሩ እስኪቆም ድረስ ከስቴን ፓወር ሁሉንም ቴክኒካልም፣ ሁሉንም ሰፖርት ያደርጋል። ሶ በአይነቱ ለየት ያለ እስከ መጨረሻው ስለምንከተላቸው ውጤታቸውን በደንብ ሞኒተር እናደርጋለን። የተለያዩ መድረኮችን እንፈጥርላቸዋለን እና ኔትወርክ እያደረጉ በዛ በፈጠሩት ኔትወርክ ደግሞ ለቢዝነሳቸው ማስጀመሪያ የሚሆን ስራ ማስኬጃ የሚሆን ብድሮችን እያገኙ ያው እንደምታየው ስራ ሆነዋል ማለት ነው። አሁን ላይ እንግዲህ ቅድምም የቀመስከውን ኬክ የሰራችው ሰብለገረመው ምትባል በሙያው አርኪቴክት ነች፣ ግን ከእኛ ስልጠና በኋላ ፓሽኗን አግኝታ ወደ ኬክ ሼፍነት እንትን ብላለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲም በስራ ፈጠራ ዙሪያ እየተከናወኑ ያሉ ተግባራትን በማገዝ ላይ ይገኛል። ስቲዋርት ዴቪስ በኤምባሲው የባህል ጉዳዮች ረዳት ኃላፊ ናቸው። የሳችሞ ማዕከል በውስጡ ያሉ አገልግሎቶችን መጠቀም ለሚፈልጉ ኢትዮጵያውያን ሁሉ ክፍት ነው። ለምሳሌ እንደ ኮምፒውተር ፕሮሰሲንግ እና የቴክኖሎጂ ዘርፎች ያሉ የማዕከሉ አገልግሎቶችን ማግኘት ይቻላል። ስቴምፓወርም በስራ ፈጠራ ዙሪያ ስልጠናዎችን ሲሰጥ ይህን ማዕከል ክፍት በማድረግ እየተባበርን ነው። በዚህም ደስተኞች ነን። በኢትዮጵያ የስራ ፈጠራ አቅምን ለማሳደግ ትብብራችንን እንቀጥላለን ነው ያሉት። በስቴም ፓወርና ቪዛ የጋራ ፕሮጀክት ወደ ስራ ከገቡ የስራ ፈጣሪዎች በተጨማሪ የራሳቸውን የቢዝነስ ተቋም በመመስረት ላይ የሚገኙ ሌሎችም በርካታ ሰልጣኞች መኖራቸውን የገለጹት የስቴም ፓወር ፕሮጀክት ማናጀር አቤል ተፈራ ድርጅቱ መሰል ተግባራትን መስራት እንደሚቀጥልም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ እናመሰግናለን ወደ ቀጣዮቹ የጋቢና ቪኦኤ ዝግጅቶች ስንሻገር የትምህርት ሚኒስቴር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዚያ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች በሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ አስር የመብት ተሟጋች ድርጅቶች መግለጫ አውጥተዋል ይህን የተመለከተውን ዘገባ ደግሞ ስመኝሸቆየት አስደምጠናለች ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ አስር የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ህግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል። ተቃውሞውን ያስተባበረው የኢትዮጵያ የህግ ባለሙያ ሴቶች ማህበር የፕሮግራም ክፍል ኃላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ህገ መንግስታዊ ድንጋጌዎችን የሚንድና የተጀመረውን አካታች አካሄድ ወደ ኋላ የሚጎትት ነው ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታተስ ለያ ማለት ባዮሎጂካል በሆነ ወይም ፆታን እድሜን የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲሁም ደግሞ የሀገራችን ህገ መንግስትም የሚከለክል ድርጊት ነው። ስለዚህ አንድ ሴት ከአስራ ስድስት ቀን እና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን አመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነው እና እንደዚህ አይነት ድርጊቶች ደግሞ በሚኒስቴር መስሪያ ቤቱ ፍሪኮንት እየሆኑ መጥተዋል። ኢንክሉዲንግ ፋንዳሜንታል የሆነው ና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ አመት አልተተገበረም። የአጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያያቂ አይደለም፣ የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በኅብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ ዓይን መታየት የለባቸውም ይላሉ። በአጠቃላይ ይሄ ድርጊት እና ይሄ መመሪያ ብቻ ሳይሆን የሚኒስቴር መስሪያ ቤቱ ሁሉንም በአንድ የማየትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንም እና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች፣ እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንጻር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው። ወይዘሮ በተለይም እንደሚያስረዱት ያለእድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል። ቅርብ ጊዜ የተሰሩ የዴቼስ ጥናቶች እንደሚያሳዩት አርባ አንድ ፐርሰንት የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነንበር ከሀፍ በላይ የሆኑት የሚይዙት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል። እንዴት ሪቴን እናድርጋቸው፣ የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ አስራ አምስት ቀንም ሀያ ቀንም አስር ቀንም ብሎ ማውራት መቻል የለበትም። የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስትር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ። ከጥራትና ተማሪዎች ትምህርታቸውን መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት። የመብት ተሟጋች ድርጅቶቹ ትምህርት ሚኒስትር መመሪያውን እንደገና እንዲያጤነው ጠይቀዋል። በምትኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሀሳቦች ላይ እንዲሰሩ ምክር ሀሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል። ሪሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሰው እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለብን ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን አርሊ ሜሬጅን በተመለከተ የሴቶች ድሮፕ አውትን እና ይሄ ከፖቨርቲ ጋር ከኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሰው እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናድርጋቸው ከወለዱም ደግሞ እንዴት ሰፖርት እናደርጋቸው የሚል ኦልተርኔቲቭ ሀሳቦችን ይዞ መምጣት ነው ያለበት ብለን ሀሳባችንን አቅርበናል። ትምህርት ሚኒስቴር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሀሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ ና አመሰግናለሁ። ቀጣዩም ዘገባ ከትምህርት ጋር የተገናኘ ነው። በአማራ ክልል በሚገኙ ዩኒቨርሲቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የአገሪቱ ዩኒቨርሲቲዎች እንዲያዘዋውሯቸው ትምህርት ሚኒስቴርን መጠየቃቸው ተሰምተዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች። ኢትዮጵያ በአማራ ክልል የሰው ሕይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸውን ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓ ም ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸውን እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ እርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የሕዝብ አስተዳደር ትምህርት ዘርፍ የዘንድሮ ዓመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል። ብዙ ተማሪዎች እንደም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት አምስት ወር መሆኑን ራሱ ያወኩት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሌላ ሀገር እያጓጓዙኝ ነበረ። ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከሌላ ስራ ማንዳን ስራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖርን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ። ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርተን ዝም ብለን ቁጭ ብለናል። ትምህርት ሚኒስቴር መውሰድ ያለበትን

መመረቅ ምንችል ብዙ አመት ለፍተናል ና ያንንም ደግሞ ሳል ላይ በጭንቀት በተለያዩ ነገሮች ከትምህርት ዓለምን ወተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንትን ከምንምል ከመረቀን ቢያንስ የራሳችንን ስራ ትን ብንል የተሻለ ነው ማለት ፈልጋል። ሌላው የጎንደር ዩኒቨርሲቲ የአምስተኛ አመት የሕግ ተማሪ ና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮ የትምህርት ዘመን በወቅቱ ባለመጀመሩ በተለይ በሕግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ከአዲስ አበባና አካባቢ የሚኖሩ ተማሪዎች ትምህርት ሚኒስትር ድረስ ሄደው እስከ መጠየቅ ድረስ ደርሰው ነበረ ወይ ተመራቂዎች ብቻ የምንገባበት እድል ይመራያች ና አሊያ ደግሞ ያው ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለህዳር አንድ ትምህርት ሚኒስተር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉ እና እንዳለባቸው ና መንግስት ጥበቃ ሊያደርግ እንደሚችል ለተማሪዎች ነበር የተነገረን። ያን ሀሳብ ይዘን እኛም ያው የምንጠራበትን ቀን እንደ መጽሐፍ ቅን ብንናፍቅም እስካሁን ድረስ የእኛም ግቢዎች፣ ሌሎች ግቢዎች ማንም የጠራ ምንም አልተጠራንም ምንም ነገር አላሉንም እንደ ጎንደር ቤስ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆነ ይመጣን ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን እኛ የአራተኛ አመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው ቶሎ እንገባለን በሚል ሀሳቤ ማለት ነው የአራተኛ አመት ኮርስ አለብን አምስተኛ ሁለት ሰሚስተር አለብን ሶስት ወር የፍታንሽ ፕሮግራም አለብን በዛ ላይ ኤግዚት ኤግዛም አለ ኤግዚት ግዛም ደግሞ እንደሚታወቀው ከጊዜ ወደ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበትን እየሆነ የመጣው በዚህ አጭር ጊዜ ውስጥ እስካሁን ድረስ አንጠራ dia igualkan kau kan እንዴት ነው የሚለው ተማሪዎችን በጣም ጭንቀ ውስጥ ከቶናል። በአማራ ክልል በሚገኙ አስሩም ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ አመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዚዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማ ና ቲያትር የአራተኛ ዓመት ተማሪ ታደለ ሞላም ባለፈው አመት ማለትም የ2015 ዓ ም ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓ ም የትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ አመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል። ተማሪዎች ተመርቀው ወይ የራሳቸውን ስራ እየሰሩ ነው ወይም ደግሞ አማራጮቻቸውን እያዩ ነው። እኔ ወይ ስራ መስራት አልችልም፣ እኔና ጓደኞቼ ማለት ነው፣ ያልተመረቅ ነው መማርም፣ ትምህርት እየተማርን አይደለም። ይህን አይነት በማለት አጣብቂኝ የሆነ መሀል ውስጥ ነው ያለ ነው። በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን ጨርሰን እንድንመረቅ እንዲያመቻችሁልን መፍትሄዎች እንዲፈልጉልን ነው የምንጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ እንደ መንግስት የሚወሰድ መፍትሄ ካለ። በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋራው አስቴርን አመሰግናለሁ። ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ዓ.ም ከ6300 በላይ ኢትዮጵያን ፍልሰተኞችን ከየመን እንዳስመለሰ አስታውቋል። በሀገሪቱ ያለው ጦርነትና ግጭት ይህንንም ተከትሎ የሚፈጠረው የስርዓትነት ችግር ለዜጎች ፍልሰት ከሚጠቀሱ ምክንያቶች መካከል መሆኑንም ጠቁሟል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድተዋል። በዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ የሕዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈ ሥላሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮና እና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጸዋል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል። በ2023 በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከስድስት ሺህ ሶስት መቶ በላይ ናቸው። በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል። ከዘጠና አምስት ሺህ በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር ዘጠና አምስት ሺህ የሚሆን ሰው ሄዷል። እዛ የመን አለን። ይሄ ከሁለት ሺህ ሀያ ሁለት ከነበረው ጋር ሲታይ ሁለት ሺህ ሀያ ሁለት ላይ ወደ ሰባ ሺህ የሚሆን ነው የነበረው እና ከፍተኛ ቁጥር ጭማሪ ያሳያል። ሀያ አምስት ሺህ ሰው የሚጠቃ በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የስራ ባልደረባ አስታውሰዋል። አይም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆኑም ከሁለት መቶ ሺህ ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ? እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው ወደ ሰማኒያ ፐርሰንት ድረስ ይደርሳል። አንዳንድ ጊዜ ሰባ ስምንት ፐርሰንት ሰማኒያ እዛ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይገመታል። እንግዲህ ጊዜ ላይ የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞቹ ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ስራ አጥነት እንደዚሁም አሁንም በአማራ ክልል እና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል። ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከመስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ ሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና። ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል። በሚወጡበት ጊዜ በውሃ ጥም ይቸገራሉ። ከዚህ ከሀገር እስኪወጡ ድረስ ያለውን ምን ያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበትን መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እዛ እስኪደርሱ ድረስ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችን ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ይወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲትዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞትም የሚዳረጉበት ጊዜ አለ። ሀያ ሀያ ሁለት ላይ እስከ ስምንት መቶ ሀያ ሶስት የሚሆኑ ስምንት መቶ ሀያ ሶስት የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት እዛ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ሕይወታቸው አልፏዋል። ከዚሁ ጋር በተያያዘ ባለፉት ሳምንታት ከኬንያ ከፑንትላንድና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙሀን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከጋቢና ጋር ስለሆናችሁ እናመሰግናለን። በመቀጠል ዩክሬናውያን ስደተኞችን እያገዘ ስለሚገኘው የአሜሪካ መርሃ ግብር እነግራችኋለን። ዞሪያና ሄርማንና የ12 ዓመት ሴት ልጅዋ ኤቭሊና በ2002 የአውሮፓውያኑ ዘመን መጨረሻ ላይ ነበረ ከኢቫኖ ፍራንኪቪዚክ ዩክሬን ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ የመጡት። ሄርማን በዚህ ጓደኞች አሏት። 15ሺ ያክል ትውልድ ዩክሬናውያን በኮሎራዶ ይኖራሉ። በመጀመሪያ የገጠመን ፈተና የቋንቋ ችግር ነበር። እዚህ ስንመጣ ሰዎች ከሚናገሩት መካከል ግማሹን ያክል እንኳን መረዳት አልቻልኩም። እንግሊዝኛ የማቀው መስሎኝ ነበር። ለካንስ ጨርሶ አላቅም ኖሯል። ኤብሊናን በአካባቢው ትምህርት ቤት ማስመዝገብ ሌላ ፈታኝ ጉዳይ ነበረ። ልጅን ትምህርት ቤት ማስመዝገብ ከምን መጀመር እንዳለበት፣ ልጅ እንግሊዝኛ ጭራሽ ሆኖ መናገር ካልቻለች እንዴት መማርና መግባባት ትችላለች የሚለው አሳስቦኝ ነበር። ከዚህ በላይ ደግሞ በአሜሪካ ትምህርት ቤቶች ውስጥ ልጆችን እንዴት እንደሚመግቡ አላወቅንም። በዚህ ያለው ነገር ከዩክሬን የተለየ ነው። ነገር ግን ኤቭሊና ስድስተኛ ክፍልን ስትጀምር አስተማሪዎቿና የትምህርት ቤቱ ሰራተኞች በፍጥነት እንድትላመድ ረድተዋታል። ከመምህራኑ መካከል አንዱ የተሻለ እንድሆን በየቀኑ የእንግሊዝኛ ትምህርት ይሰጡኝ ነበር። ትምህርት ቤቱ በጣም ትልቅ ነው እና መጀመሪያ ላይ ጓደኞች አልነበሩኝም፣ ነገር ግን በጊዜያት ውስጥ ተለውጧል። እንኳን ወደ አሜሪካን ትምህርት ቤቶች በደህና መጡ የተሰኘው ዝግጅት እንደ ኤቭሊና ያሉ ልጆችና ቤተሰቦቻቸውን ጠቅመዋል። ዝግጅቱን ያስተባበረው ለትርፍ ያልተቋቋመው የኮሎራዶ ዩክሬናውያን የተሰኘው ተቋም ነው። ለዚህ መርሐ ግብር ከሊትልተን የህዝብ ትምህርት ቤቶች ሠራተኞችና ከኮሎራዶ የትምህርት ቢሮ ጋር ተቀናጅቷል። ራያን ኦልሰን ከሊትልተን የህዝብ ትምህርት ቤት ሰራተኞች መካከል አንዱ ናቸው። በዩናይትድ ስቴትስ ውስጥ ስላሉ የህዝብ ቻርተር፣ የግል ስለሚባሉት የተለያዩ ትምህርት ቤቶች ተነጋገርን። አውቶቡሶች፣ ምሳ፣ ስፖርት ተግባራትና የእንግሊዝኛ ቋንቋ እድገት መርሃ ግብሮችን የመሰሉ የህዝብ ትምህርት ቤቶች የሚያቀርቧቸው መሰረታዊ አገልግሎቶችን በተመለከተ ተነጋግረናል። እንዲሁም በተለይም ከሌላ አገር የሚመጡ ሰዎችን በተመለከተ ለኮሌጅ እንዴት እንደሚያመለክቱ ቤትና ወደ ኮሌጅ እንዴት እንደሚገቡ እንዴት በስራ ላይ እንደሚውልም አውርተናል። ዞሪያና እና ኤቭሊና ሀርመን ሊያውቁት የሚገባ በርካታ ጉዳይ ነበረ። ናታሊያ ሚለር ፎሬስት የሄሪቴጅ ሃይትስ ትምህርት ቤት ርዕሰ መምርት ናቸው። የመምህራን መልእክትን የወላጅ መምህር ስብሰባ ምን ማለት ነው? በጣም የተለዩ ናቸው። በምንነጋገርበት ወቅት ዩክሬናውያን ቤተሰቦች እየመጡ ጥያቄ የሚያቀርቡበት ስፍራ ያስፈልጋል። በእጅጉ ጠቀሜታ ነበረው። ዝግጅቱም የቀረበው በዩክሬን ቋንቋ ነበር፣ ስለሆነም ለመረዳት ቀሎናል። አንድ ተማሪ በመጀመሪያ ደረጃ በመለስተኛ እና ሁለተኛ ደረጃ ትምህርት ምን መስራት ይጠበቅበታል፣ እንዴት ወደ ኮሌጅ መግባት ይችላል የሚለውን ተረድተናል። የግለሰቦች የብድር ምዘና ወይም የክሬዲት ስርዓቱ ለእኛ አዲስ ነገር ነው፣ እንግዳም ነው። ሌላው በእጅጉ ጠቃሚው ነገር እነዚህ የማስገንዘቢያ መርሃ ግብሮች ነጻ መሆናቸው ነው። በስፍራው መገኘት ብቻ በቂ ነው። ከዩክሬን እዚህ ለሚመጡት ልጆች ሁሉ ልናገር የምወደው እንግሊዝኛ ለመናገር አትፍሩ፣ ለመማር ትችላላችሁ፣ ጥሩ ነገር ታደርጋላችሁ የሚለውን ነው። የኮሎራዶ ዩክሬናውያን ከተሰኘው ተቋም የመጡ በጎ ፈቃደኞች መሰሉን ፈጠን ባለ ሁኔታ ስደተኞችን የሚያላምደውንና ባይተዋርነት እንዳይሰማቸው የሚያደርገውን መርሃ ግብር ለመቀጠል ተስፋ ሰንቀዋል። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።